ጤናና አካባቢ ኢትዮጵያ ውስጥ በምርመራ የኮቪድ-19 ተዋሲ እንደተገኘባቸው የተረጋገጠ ሰዎች ቁጥር 3630 ደርሷል። የ61 ሰዎችም ህይወት አልፏል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ተዋሲው የተገኘባቸው ሰዎች ቁጥር እየጨመረ ሟቾችም፣ እንዲሁ እየበረከቱ መሄዳቸው የየዕለት ዜና ቢሆንም በህብረተሰቡ ዘንድ መዘናጋቱ በሽታው የሚተላለፍበትን መንገድ ካለመገንዘቡ ጋር ተዳምሮ ችግር መሆኑን በቅርበት የሚያስተውሉት ይናገራሉ። የሕክምና ባለሙያዎችም የተዋሲው ተጠቂነታቸው ጠንቷል። አንድ አይን ያለው በአፈራ ይጫወትምና ቁጥራቸው እጅግ አነስተኛ የሆነውን የሕክምና ባለሙያዎች ሁሉም በየበኩሉ ሊያግዝ ግድ ነው። ራሱን ከተዋሲው ከመከላከል ጀምሮ አቅሙ የቻለ ደግሞ እነሱ እንደ ልብ የማያገኙትን የመከላከያ ቁሳቁስ በማቅረብ ለጥቂት ደቂቃዎች ይህን እንቃኛለን። አብረን እንቆይ። ኢትዮጵያ ውስጥ በኮቪድ-19 ተዋሲ የተያዘ ሰው ለመጀመሪያ ጊዜ መገኘቱ የተነገረው የዛሬ ሶስት ወር ገደማ ነበር። በወቅቱ በሌላው ዓለም በተለይም የኢኮኖሚ አቅማቸው የዳበረ የጤና ስርዓትና አገልግሎታቸው የተጠናከረ በሚባሉት ሀገራት ተዋሲው በየዕለቱ በመቶዎች የሚቆጠሩትን እየገደለ ሺዎችን ደግሞ እየበከለ የማደሩ ዜና ሁሉንም አደናግጦ ግራ ማጋባቱ ይታወሳል። ገና ጥቂቶች የመያያዛቸው ዜና ኢትዮጵያ ውስጥ ሲሰማ ሕዝብ ያዘወትራቸዋል የሚባሉትን ቤተ እምነቶች እስከ መዝጋት ተደርሶ ምህላና ዱአውን በቴሌቪዥን እስከ ማድረስ ተሄዶ ትምህርት ቤቶች ተዘግተው አንዳንድ መስሪያ ቤቶችም ሰራተኞቻቸውን ከቤታቸው እንዲሰሩ አደረጉ። ስለ ኮሮና መስፈኑ እንዳለ ሆኖ ሰዎች በየጎዳናው እጃቸውን እንዲታጠቡ የሚያግባቡ አልፈውም የሚያስገድዱ እንቅስቃሴዎች የአንድ ሰሞን ታይታ መምሰሉን በቅርብ የሚያስተውሉ ይገልጹታል። ዋላ ደር ብሎ በተዋሲው የተያዙ ሰዎች ቁጥር እየጨመረ ህይወትም እየቀጠፈ ሲመጣ ጭራሽ ተዋሲው በመገናኛ ብዙኃን ብቻ የሚነገር የሚጠራው የታማሚና ሟች ቁጥርም እንደው ቁጥር ይመስል መዘናጋቱ ሲታይ ነገ በጭንቅ እንዲታሰብ ግድ ይላል። አሁን የሚታየው የታማሚዎች መበርከትም ላልጠናው የሀገሪቱ የጤና ስርዓት ፈተናነቱ የማይቀር ነው። በዚህም ላይ የህክምና ባለሙያዎች ለተዋሲው መጋለጥ ሲታከልበት ስጋቱ ያይላል። ዶክተር ሄኖክ ሰይፈ በጥቁር አንበሳ ሆስፒታል የጉበትና ቆሽት ቀዶ ጥገና ህክምና ከፍተኛ ባለሙያና ረዳት ፕሮፌሰር ናቸው። የእኛን ሀገር የተወሰነ አሳሳቢ የሚያደርገው ምንድን ነው? በአቅምም በሲስተሙም ልቃት፣ በብዙ ነገሮች ሜጀር ዜናዎችን ስንሰማባቸው ከነበሩት ከዩሮፕና ከአሜሪካ ሀገሮች በከፍተኛ ርቀት ዝቅ ያለ ደረጃ ላይ የሚገኝ መሆኑ፣ ለመቆጣጠርም ሆነ እያንዳንዱ ኮንታክት ትሬስ ለማድረግ በተጨማሪ ደግሞ የጤና ባለሙያው ቁጥርና ብቃት ሁሉም ነገር ለእኛ አገር አሳሳቢ ነው የሚያደርገው ጥያቄ ያለው። እሳቸው እንደሚሉት በኮቪድ አስራ ዘጠኝ ተዋሲ የተያዙ ህሙማን የሚታከሙባቸው ሀኪም ቤቶች ተለይተው ለዚህ አገልግሎት ተዘጋጅተዋል። ጥቁር አንበሳ ሆስፒታል ቀዶ ህክምናዎችን ጨምሮ የተለያዩ የጤና ችግር ላይ የሚገኙ ወገኖችን የማከም ተግባሩን አላስታጎለም። በዚህ መሀል በተዋሲው የተያያዘ ታማሚ ቢገኝ እንኳ ሳይጠረጠርና ምርመራ ሳይደረግለት እዚያ የሚቆይበት አጋጣሚ ስለሚኖር በየደረጃው ያሉ ባለሙያዎች ለተዋሲው የመጋለጥ እድላቸው እንደሚሰፋና ይህም አሳሳቢ እንደሚሆን አመልክተዋል። ክሊኒካል ነርስ የሆኑት ሲስተር ማዕዘ ኃይሉ በዚህ ረገድ ያስተዋሉትን እንዲህ አዲስ አበባ ላይ የተገኘበት ሰዓት ያለው ፍርሃትና መጠንቀቅ ከቤት ለመውጣት በየቦታው እጅ መታጠብ፣ ሳኒታይዘር ወይም አልኮል መጠቀም ብዙ ጥንቃቄ በተደረገበት ሰዓት የነበረው ቁጥርና ያው ጊዜው እየረዘመ ሲሄድ ሞቱም እየጨመረ የበሽተኛውም ቁጥር እየጨመረ እንደውም የጤና ባለሙያ እየተጠቃ ነው እየተባለ ባለበት ሰዓት ከበፊት ከነበረው ጥንቃቄ አሁን ላይ በጣም ቸልተኝነት እያሳየ ነው። እንዴት ነው? በአንድ ወቅት በቃ ሁሉም እንደ ፋሽን ነበር ያየው ውሃ እና ሳሙና ማቅረብ። በባንኮችም፣ በትልልቅ መስሪያ ቤቶችም፣ በየትኛውም በነዋሪው በር ላይ ሁሉ የነበሩት የውሃ ታንከሮች እና ሳሙናዎች አሁን ያ ደግሞ ለከፋ ችግር ያጋልጠናል ብዬ እፈራለሁ። አሁን የሉም ማለት ነው አሉ፣ ግን ለምሳሌ ውሃ አላቸው ወይ? ወይም ደግሞ ሰው እንደ በፊቱ እንዳጀማመሩ ሲታጠብ ሲጠነቀቅ፣ ውሃና ሳሙና የሚያዘጋጀው እንደ በፊቱ አስገድዶ የማስታጠብ ሁኔታ እንደ አጀማመሩ አናይም። ስለ ኮሮና ተህዋሲ ህብረተሰቡን ለማሳሰብ የተንቀሳቀሱ የጤና ባለሙያዎች እኛ ስለ እናንተ እዚህ ተግተን እንሰራለን። እናንተ ስለኛ በቤታችሁ ቆዩልን የሚሉ መፈክሮችን ይዘው መውጣታቸውን ማህበራዊ መገናኛው ሲያሳይ ከርሟል። በእርግጥም የጤና ባለሙያዎቹ ስጋት እውን ነበር። ከሰሞኑ የጤና ሚኒስቴር ይፋ ያደረገው መረጃ እንደሚያመለክተው ከዘጠና የሚበልጡ የህክምና ባለሙያዎች ለኮቪድ-19 ተዋሲ ተጋልጠው በለይቶ ማቆያ ለመግባት ተገደዋል። እንደ ሲስተር ማዕዛ እይታ አሁን በሚታየው ደረጃ የጤና ባለሙያዎች ለተህዋሲው ሊጋለጡ የቻሉት በቂ የመመርመሪያና ራሳቸውን የመጠበቂያ ቁሳቁስ በየጤና ተቋማቱ ባለመኖሩ ነው። የጤና ባለሙያው ሊጋለጥ የቻለበት ምክንያት እኔ ማስበው በቂ የሆነ የመመርመሪያ ኪት የለም። እንደገና ሳምፕል ወስዶ እዛው ሆስፒታል ላይ ወይም ጤና ተቋሙ ላይ የመመርመር እድል የለም። ምክንያቱም ኪት የተወሰነ እና በተወሰነ ቦታ ላይ ብቻ የሚሰራ ስለሆነ ነው። አሁን ለምሳሌ አንድ በሌላ በሽታ ታሞ ወደ ጤና ተቋም የሚመጣ በሽተኛ በመጣ ሰዓት ቢመረመር ለሁለቱም ወገን አድቫንቴጅ አለው። አንድም ያ በሽተኛ በኮሮና ከተጠቃ ቀጥታ ወደሚመለከተው ሪፈር ተደርጎ ኮቪድ ናይንቲን አገልግሎት በተዘጋጁት ሴንተሮች እሱን የሚረዱ ሁሉን ነገር አሟልተው የሚጠብቁ የጤና ባለሙያና ሴንተሮች አሉ። እዛ መረዳትና ሆስፒታል ላይ በሌላ በሽታ መቶ ኮቪድን ይዞ መታከም አንድ አይደለም። ሌላው ቀርቶ ሆስፒታል ላይ ወይም ሌላ ጤና ተቋማት ላይ መጡ በሚሞት ፔሽንት በኮቪድ ሳይሆን በነበረው በሽታ ነው ተብሎ እንደገና ከአስክሬን ምርመራ በኋላ በኮቪድ መሆኑ ሲገለጽ እሱን ያገለግል የነበረው ከሆስፒታሉ በር ጀምሮ ተኝቶ ውስጥ ከሚታከምበት በሙሉ ያለው ህብረተሰብ ወረርሽኝ እስከሆነ ድረስ የመጠቃት እድሉ የሰፋ ነው ማለት ነው። የሕክምና ባለሙያዎቹ ከስራቸው ጋር በተገናኘ ሲያጋጥማቸው የኖረ ችግር መኖሩን የሚናገሩት ዶክተር ሄኖክም ይህንኑ ይጋራሉ። በተለይ ከኮቪድ-19 ወረርሽኝ ጋር ያጋጠሙ ዋናዋና ያሏቸውን ችግሮች በመዘርዘርም መፍትሄ ያሉትን እንዲህ ያስረዳሉ። ከእነዚህ ውስጥ አንደኛ ደረጃ ላይ ሊቀመጥ የሚገባው ፕሮቴክሽን፣ የመከላከያ መሳሪያዎች ናቸው። ምክንያቱም መከላከያ መሳሪያ ሳያደርግ ሲገባ አንድ ባለሙያ እና ለበሽታው ኤክስፖዝድ ሲሆን ያ የጤና ባለሙያ ብቻ አይደለም ከሱ ጋር የሚሰራው ሙሉ ግሩፕ ኤክስፖዝድ ይሆናል። አሁን በተለያዩ ሆስፒታሎች ኦሬዲ የተፈጠሩ ነገሮች ስላሉ ነው። አንድ ኢመርጀንሲ ኦፕሬሽን ቲያትር ውስጥ ኤክስፖዝድ የሆነ አንድ ሰመመንሰጪ ሐኪም ሲኖር አብረውት የነበሩ ኮንታክቶች ሁሉ ለአስር ለአስራ አምስት ቀን አይሶሌትድ ይሆናል። ስለዚህ ያ ምን ያደርጋል? አገልግሎቱ እንዲቆም ይደረጋል ማለት ነው። ይህም ብቻ ሳይሆን ሌሎችም ከበሽታውም ጋር የተገናኙ አደጋዎች ሊከሰቱ ይችላሉ ነው ሰዎች ስለዚህ በቂ የሆነ የበሽታ መከላከያ ኢኩይፕመንት ያስፈልጋል። ሁለተኛው የጤና ባለሙያዎች ውስጥ ያለው ችግር ምንድነው? እንደዚ አይነት ኤክስፖዠሮች ሲከሰቱ ደግሞ የሚቆዩበትን ቦታ ችግር ይሆናል። አሁን የጤና ባለሙያዎች ተመልሰው ሄደው ቤታቸው ነው የሚገቡ። ቤተሰባቸው ዳይሬክት ተጠቂዎች ናቸው። ለኮሚኒቲውም ጭምር ከፍተኛ ሪስክ ነው። ይሄንን ለማስተካከል ከተፈለገ እንደ የተወሰኑ ጅምሮች አሉ። አሁን በጥቁር አንበሳ በተወሰነ መልኩ ሁሉንም ሰው እኩል ኤክስፖዝ ከማድረግ በሺፍት መስራት የሚባል ነገር እየተጀመረ ነው። አንድ ግሩፕ አስራ አምስት ቀን ሰርቶ ከዛ ያ ግሩፕ ቴስት ሆኖ ጥሩ ከሆነ ወደ ቤተሰብ ጆይን ማድረግ ይችላል። ከዛ የሚቀጥሉ ግሩፕ እነዚህ አይነት ሲስተም አንድ ነው። አንደኛ የነዚህ መከላከያ መሳሪያዎችንም ምንትን ያለ አግባብ መጠቀሙን ይቀንሰዋል። ስራ ይጨምራል፣ ግን ዊች ዝ ኦኬ ለዚህ ታይም አክሰፕተብል ነው ብለን እናስባል። እነዚህ ሰዎች ያንን ሰርቪስ በሚሰጡበት ሰዓት ለጊዜያዊነት የሚቆዩበትን ቦታ ማዘጋጀት ሌላው አስፈላጊ ነገር ነው። ሶስተኛው ኮቪድ ላይ የሚሰሩ ጤና ባለሙያዎች አሉ ይሄ አንደኛ ደረጃ ሪስክ ላይ የሚቀመጥ ይሆናል ከዛ ደግሞ ኮሚኒቲ ትራንስሚሽን እስካለ ድረስ የትኛው መስሷል የሚሰራው የጤና ባለሙያ ሪስክ ውስጥ አይደለም ማለት ኢምፖስብል ምክንያቱም በማንኛውም ህመም ሆስፒታል ውስጥ የሚመጣ ሰው የኮቪድ ቫይረስ የማይዝበት ምን ምክንያት ስለሌለም ስለዚህ እነዚህ ሁሉ የጤና ባለሙያዎች ለእነሱም ለፋሚሊያቸው ለሚወስዱት ሪስክ አትሊስት ሪዝነብል ኮምፐንሴሽን ይፈል ገንዘብ ላይሆን ይችላል ግን አትሊስት ሳም ሶርት ኦፍ ኢንሹራንስ። የህብረተሰቡንስ ግንዛቤ ሲመለከቱት ምን ይላሉ? እንደ ህክምና ባለሙያ የህብረተሰብ ግንዛቤ አይ ቲንክ እኔ ፐርሶናሊ ኤክስፔክት ከማደርገው ጋር በጣም የተራራቀ አይደለም፣ ግን ጥንቃቄ ማድረግ የሚቻልበት መንገድ ሙሉ በሙሉ ተደርጓል ማለት አይቻልም። ብዙ ቦታዎች ላይ እንቅስቃሴ ስናደርግ ጠዋት ወደ ሆስፒታል ስንሄድ፣ ማታ ስንመጣ የምናያቸው ነገሮች አሉ። ስለዚህ ህዝቡ ህመሙን የማስተላለፍና ህመሙን የመያዝ እድሉን በጨመረ ቁጥር ሆስፒታል ላይ ያለውን ሪስክ አብሮ እየጨመረ ነው የሚሄደው። ስለዚህ አዌርነስ ላይ መሰራት ያሉባቸው ስራዎች ብዙ አሉ። ከዛ አዌርነስ ብቻ ሳይሆን አንዳንድ ጊዜ ደግሞ አዌርነሱም እያለ በኔግሊጀንስም ደግሞ የተወሰኑ ኮሚኒቲ አካሎች የሚያጠፏቸው ጥፋቶች አሉ። ቸልተኝነቱ የሚመጣው በሽታው በምን ያህል ቀላል መንገድ ከሰው ወደ ሰው መተላለፍ እንደሚችል ባለማወቅም ሊሆን ይችላል ወይም ደግሞ ችላ በማለትም ሊሆን ይችላል። ኢትዮጵያ ከአንድ መቶ ሚሊዮን በላይ ለሚሆን ህዝቧ ያሏት የህክምና ባለሙያዎች ከመቶ ሺህ እንደማይበልጡ መረጃዎች ያመለክታሉ። እነዚህ ህክምና ባለሙያዎች እንደ ጌጥ በየቦታው ተበትነው የሚያገለግሉ እንደመሆናቸው በያሉበት ስፍራ ተገቢው ራሳቸውን ከተዋሲ የመከላከያ ቁሳቁሶች በበቂ ደረጃ ከሌሏቸው ለበሽታ ተጋልጠው የቅርብ ሰዎቻቸውም ሰለባዎች መሆናቸው የማይቀር ነው። እነሱ ሌሎችን በሙያቸው እንዲረዱ ቢያንስ በዚህ ወቅት እንኳ ከጎናቸው ለመቆም በተለይ በውጭ ሀገር ከሚገኘው ወገን ብዙ ይጠበቃል። አንዳንዶች ይህን ለማስተባበር እየሞከሩ መሆኑ ይሰማል። ጥሪው ግን ለሁሉም ነው። እኛም ይህንኑ ጥሪ በዚህ አጋጣሚ በመድገም ለቃለ መጠይቅ የተባበሩንን አመስግነን ለእለቱ ያልነውን እናብቃ። ሸ የለገሰነኝ ሰላም ሆኑ።